The Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ25 እና በ31 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። አንዳንድ ሞዴል የሆኑ ሰዎችም ወጥተው ልጆቻቸው አማርኛ አለመቻላቸው እንደ ትልቅ የሀገር የጥበብ መጨረሻ ተደርጎ የሚታይበትና የሚነገርበት ጊዜ አለ። በኩራት የሚናገሩ ልጄ እኮ አማርኛ አይችልም እንግሊዝኛ እንደ ጉድ ነው የሚናገር የሚለው አሉ። በዘጠና ስምንት ዓመተ ምህረት ትምህርት ክፍላችን አዲስ አበባ ውስጥ ያሉ የንግድ ቤቶችን ስያሜ በተማሪዎቹ አስጠንቶ ነበር። ከዘጠና በመቶ በላይ የሚሆኑት ድርጅቶች የፈረንጅ ስም ነው ያላቸው፣ እና ያን ያህል ሰርጾ ገብቷል። ስለዚህ ለእኔም ይመስለኝ ይሄ ስለ ማንነታችን ያለን አመለካከት ዝግጠት ነው። ማነኝ እኔ ለሚለው ጥያቄ ስለ ራሳችን የምንሰጠው የተዛባ እምነት ወይም አመለካከት ነጸብራቅ ነው ብዬ አስባለሁ። ያ ምን ያሳስበናል? ቋንቋ እኮ እንደ በዘፈቀደ አይነት ነገር ከሆነ አንድ ቀን እኮ ካለመግባባት መግባባት ልንደርስ እንችላለን። ጉዳዩ አሁን አሁን እያደር እየጨመሩና እየተበራከቱ የመጡ በሚመስሉት በአማርኛ ቋንቋ እየታዩ ባሉ ግድፈቶች፣ ተወያዮቹ ደግሞ የቋንቋ የሥነ ጽሑፍና የጋዜጠኝነት ሙያ መምህራን ናቸው። ዘለግ ያለ ውይይት በግልና በመገናኛ ብዙሀን የሚስተዋሉትን እነዚህን ስር እየሰደዱ ያሉ ግድፈቶች ይመረምራል። መላ ሊሆን የሚችል ሀሳብም ይፈነጥቃል። ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች መሆኑን እንደምን ሰነበታችሁ? እንደምን ሳመሻችሁ? አዎን የሳምንቱም ምርጥ ግጥምና ዜማዎች አክለን ለተከታዩ አንድ ሰዓት አብራችሁን ትቆዩ ዘንድ የአክብሮት ግብዣችንን የምናደርስላቸው። ከቴክኒክ አቀናባሪያችን ቴሌላይን ባጋር የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። የእሁድ የካቲት 7 2007 ዓ ም ዝግጅታችን በሰዓቱ የዓለም ዜና ይጀመራል። መልካም ምሽት። እንደምናመሻችሁ ለምሽቱ ዜናዎች ሄኖክ ሰማ እግዜር ነኝ። በየመን የፖለቲካ ሥልጣኑን የጨበጡት የሺያ ሁቲዎች ከስልጣን እንዲወርዱ የሚጠይቅ ውሳኔ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እያጤነ መሆኑን አስታወቀ። በውሳኔው ረቂቅ ከስልጣን የተወገዱት ፕሬዚዳንት አብድራቦ መንሱር ሃይድ ካቢኔያቸውን እንዲ እና ካቢኔያቸው እንዲለቀቁና የመንግስቱ ድርጅት የመንግስታቱ ድርጅት በሚያሰናዳቸው የሰላም ውይይቶች ላይ በሙሉ ቅንነት እንዲሳተፉ ይጠይቃል። ረቂቁ በተለምዶ ምዕራፍ ሰባት በመባል የሚታወቀውን የመንግስታቱ ድርጅት ወታደራዊ ተልእኮ እንዲኖረው የሚፈቅደውን አሰራር እንዳላካተተ ዲፕሎማቶች ተናግረዋል። በሰሜን የመን ተራሮች ገስግሰው መዲናዋ ሰናን የተቆጣጠሩት የሁቲ አማጽያን በምዕራባውያን የሚደገፈውን የፕሬዚዳንት መንሱር ሀይድ አስተዳደርና የሀገሪቱን ፓርላማ አፍርሰው ሀገሪቱን በኮሚቴ እየመሩ ይገኛሉ። ፕሬዚዳንቱና ካቢኔያቸው በቤት ውስጥ እስር እንደሚገኙም ይታወቃል። በናይጄሪያ አንዲት ሴት አጥፍቶ ጠፊ ባፈነዳችው ቦምብ አስር ሰዎች ሲገደሉ ሌሎች ሰላሳ ሰዎች መቁሰላቸውን የጸጥታ ባለሥልጣናት አስታወቁ። በሰሜናዊ ዮቤ ክፍለ ግዛት ዳማቱሩ ከተማ በዛሬው ዕለት ጥቃቱ የደረሰው ሰዎች በተሰበሰቡበት አውቶቡስ ተራ ነው። አንዲት ልጃገረድ ከፍተኛ ፍተሻ ያለበት ኬላ ላይ የነበሩ ሰዎች ሳያት አልፋ ነው ፍንዳታውን ያደረሰችው። የፈረንሳይ የዜና አገልግሎት እንደዘገበው ጥቃቱን ያደረሰችው ልጃገረድ አስከሬን የአስቸኳይ ጊዜ ሰራተኞች እንዳያነሱ የተቆጡ የከተማዋ ነዋሪዎች ማድረጋቸውንና አስከሬኗን በሳት ማቃጠላቸውን ዘግቧል። በጥቃቱ ሕይወታቸው ያለፈው ለአውቶቡስ ተሳፋሪዎች ሸቀጣሸቀጦችን ይሸጡ የነበሩ ታዳጊ ሕፃናት ናቸው። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። ሆኖም ፍንዳታው የደረሰው በሀገሪቱ የእስላማዊ አስተዳደርን ለመመስረት የሚንቀሳቀሰው ቦኮ ሃራም በሚሰራበት አካባቢ ነው ተብሏል። ጣሊያን በሊቢያ ያላትን ኤምባሲ በመዝጋት ዲፕሎማቶቿን ከሀገር መልሳለች። በሰሜን አፍሪካዋ ሀገር ሁከት ተበራክቷል በሚል ነው የጣሊያን መንግስት ውሳኔውን የወሰደው። አብዛኛው የአውሮፓ ሀገሮች ከሊቢያ ጋር ያላቸውን ቀጥተኛ የዲፕሎማሲ ግንኙነት አቋርጠው ኤምባሲዎቻቸውን የዘጉ ሲሆን የጣሊያን ሶስት ከቀሩት ብቸኛ ኤምባሲዎች አንዱ ነበር። ሊቢያውያን የረጅም ጊዜ አምባገነን አስተዳደር መሪ የነበሩትን መአመር ጋዳፊ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ካስወገዱ ወዲህ ሀገሪቱ የአስተዳደር መረጋጋት አይታይባትም። የዩናይትድ ስቴትስ መንግስት በኩባ ላይ ጥሎት የነበረውን የንግድ ማዕቀብ ለማላላት ፍላጎት እንዳለው ካስታወቀ ወዲህ አራት የዩናይትድ ስቴትስ ሴናተሮች የንግድ ልኡካንን መርተው ወደ ካሪቢያኗ ደሴት አምርተዋል። በዩክሬን መንግስትና በሩሲያ ዘመሞቹ የምስራቅ ተገንጣዮች መካከል የተደረሰው የተኩስ ማቆም ስምምነት በአመዛኙ ወደ ኃይል የገባ ቢሆንም ዴባልትሴቭ በሚባለው ውጊያ በበረታበት አካባቢ ያሉ ተገንጣዮች ግን የአውሮፓ ታዛቢዎችን ወደ ክልሉ እንዳይገቡ አገዱ። ተኩስ የማቆም ስምምነት ባለፈው እኩለ ሌሊት ተግባራዊ ከሆነ አንስቶ ግን በአብዛኛው የምስራቅ ዩክሬን ክልል እንደ ተከበረ መሆኑን የአውሮፓ የጸጥታና የትብብር ድርጅት አስታውቋል። ይሁን እንጂ ሎሃንስክና ዳኔትስክ አውራጃዎችን በሚገኝባት ዴባልትሴቭ የባቡር መናኸሪያ ላይ ተኩስ ዛሬም ቀጥሎ መዋሉን ድርጅቱ ተናግረዋል። የተኩስ አቁሙ ተግባራዊ ሲሆን አካባቢው የሀገሪቱ መንግስት ወታደሮች ለመክበብ እየጣሩ የነበሩት አማጽያን ስምምነቱ እነርሱ ያሉበትን አካባቢ እንደማይመለከት ሲገልጹ ቆይተዋል። በስተመጨረሻም መጨረሻም አንድ የዮርዳኖስ የሙስሊም ወንድማማችነት ፓርቲ ከፍተኛ ባለስልጣን በሀገሪቱ ፍርድ ቤት የአንድ ዓመት ተኩል እስራት ተፈረደባቸው። ችሎቱ ዛኪ ባኒ ረሽድ ላይ ፍርዱን የሰጠው የተባበሩት አረብ ኤምሬቶችን ወቅሰሃል ተብለው መሆኑ ታውቋል። ክሱ የተመሠረተው ሀገሪቱ ከሌላ ጋር ያላትን ግንኙነት እንዲሻክር በማድረግ በሚል ነው። ረሺድ በማኅበራዊ መገናኛዎች ላይ ባወጧቸው ጽሑፎችና መልእክቶች የተባበሩት አረብ ኢሚሬቶች መንግሥት የተወሰኑ እስላማዊ ቡድኖችን አንድ ክንፍ የሽብር ፈጠራ ድርጅት ብሎ መፈረጁን መተቸታቸው ነው የክሱ መንስኤ። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ጭንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ፣ መብቴ የጐደለ ነጻ ርግብ ለመሆን ከቶም ያልታደለ፣ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ፣ ታስሬ ኖራለሁ በመጽሐፍ ቅጠል ዓለምን እያየሁ። የለም ነጻ ሰው ነኝ እስረኛ አይደለሁም፣ ጭንቅና ሰቀቀን ከኔ ጋር የሉም። እታስር ይሆን ወይ ብዬ መች ልፈራ ታስር ያለሁና ከራሴ እውነት ጋር የሚዳቋ ስጋት ጭንቀት የሞላቸው የታሰሩትማ፣ በደጅ ያሉት ናቸው። እኔ ነጻ ሰው ነኝ ያሻኝን ሰርቼ፣ የልቤን አውርቼ፣ ይኸው እዚሁ አለሁ ነጻነት አግኝቼ። የታሰሩትማ በውጭ ያሉ ናቸው። የልብን ለማውራት፣ የልብን ለመሥራት፣ ወኔው ከዳቸው የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ። የታሰሩትማ ያልታሰሩት ናቸው። ስንቅ የሚያቀብሉኝ እስረኞቹ ናቸው። ገጣሚ ሰለሞን ሞገስ እውነትን ስቀለዋት በሚል ርዕስ ከዚህ ቀደም ለንባብ ካበቃው የሥነ ግጥም መድብል ባገኘናት የሳምንቷ ምርጥ ግጥም የዛሬ እሁድ የካቲት 7 2007 ዓ.ም ዝግጅታችን ጀምረናል። በጣም ዜማ ግብዣ ደግሞ ሁለትን በላ ድምፃዊው ማዲንጎ አፈወርቅ እባክሽ ታረቂኝ ይላታል በአዲስ ስልቱ።

ነው ግሩም አድርጎ ነው ያቀነቀነው። በማስታወሻውን እንደርዳር አንዳንዶች ባላዋቂነት ሲል ይጀምራል። የቀደመ ማስታወሻችን አዎን፣ አንዳንዶች ባላዋቂነት፣ ሌሎች ደግሞ በጥፋተኝነት ጭምር መጠየቅ ያለባቸው ሲሉ የገዛ ራስን ቋንቋና ባህል ለማሳነስ የፈቀዱ ያሏቸውን የሚከሱበትን ጭብጥ አውስተን በራሳቸው መንገድ አማርኛ አቀላጥፎ ማወቅ ብቻ ሳይሆን ባህልና ወጉን ጭምር አጥንተው የራሳቸው ማድረግ ከቻሉ ሁለት እንግዶች አሜሪካዊው ማቲው ኬን እና በዚህ በዩናይት ስቴትስ ከኢትዮጵያውያን ወላጆቹ ተወልዶ ካደገው ነቢያት አክሊሉ ጋር የጀመርነውን ወግ ተከታትላችሁ በያላችሁበትም ትነጋገሩ ጭምር መጋበዛችን ይታወሳል። ተገቢ ትኩረት በሚሻው በዚህ ርዕሰ ጉዳይ ዙሪያ ተከታዩ ታዲያ ከሚመለከታቸው ባለሙያዎች ጋር የሚደረግ ውይይት ነውና እነሆም በቃላችን መሰረት እንግዶች ጋብዘን መጥተናል። ተወያዮቹ የቋንቋ የሥነ ጽሑፍና የጋዜጠኝነት ሙያ መምህራን ናቸው። ዘለግ ያለው ውይይት በግልና በመገናኛ ብዙኃን የሚስተዋሉትን እነኚህን ስር እየሰደዱ ያሉ ግድፈቶች ይመረምራል። መላ ሊሆን የሚችሉ ሀሳቦችንም ይፈነጥቃል። እንግዶቹ እራሳቸውን በሚያስተዋውቁበት እንነሳ። መልካም። ሀቤል አዳሙ እባላለሁ የማስተምረው አዲስ አበባ ዩኒቨርሲቲ ነው። ከዛም በተጨማሪ የአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ስራ አስኪያጅ ነው እየሰራ ያለው። ዘላለም ሌዮ ይባላለሁ በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር ነኝ። አንድ ሀያ አምስት ዓመት አስተማርኩ ሁ በኢትዮጵያ ቋንቋዎች ላይ ጥናት አደርጋለሁ። ሙሉ ሰው አስራቴ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል መምህር አሁን የትምህርት ክፍሉ ሊቀመንበር ነኝ። በጣም አመሰግናለሁ እንግዶቼ። የምንነጋገርበት ርዕስ ለሙያችሁም ለስራችሁም ቅርብ የሆነ በአማርኛ ቋንቋ ይበልጡን በንግግር ውስጥ ሲፈጸሙ የሚታዩ ግድፈቶች ናቸው። መነሻችን እነኚህ ግድፈቶች በግለሰቦች በመገናኛ ብዙኃንም ጎልተው የሚወጡበት ሁኔታ አለ፣ እያደር እየጨመረ ነው። ምናልባትም ቸልተኝነት የሚታይበት እስኪመስል ድረስ ቋንቋውን በአግባቡ ያለመጠቀም ዝንባሌ እየታየ ነውና እንደ ችግር መወሰድ የሚችልበት ደረጃ ደርሷል የሚል ነው መነሻችን እንደ ባለሙያም ጭምር እንድትመለከቱ ነው። በአማርኛ ቋንቋ በተለይ በንግግር ውስጥ ያለውን ለዛሬ የምናተኩረው ግድፈቶች አሉ የሚለውን አስተያየት ትክክለኛ ነው ብላችሁ ታምናላችሁ? በትውውቁ እንደ ጀመርኩት አቤል አመሰግናለሁ። አሁን ያነሳቸው ነገሮች በተለይ በአሁን ሰዓት እጅግ በጣም እየበዙ እና ንግግሮችም እንዳሉ በሙያ ውስጥ ብቻ ያለ ሰው ሳይሆን ማንኛውም አድማጭ የሚገነዘበው ጉዳይ ነው እና ቀላቀል ቋንቋውን በትክክል ያለ ማለት እና ባዕድ ቋንቋ የመጠቀምን እንዲያውም እንደ ፋሽን እና እንደ እውቀት መለኪያ አድርጉ የመጠቀም አይነት ነገሮች ይስተዋላሉ። ትክክል ነው፣ ችግሩ አለ ማለት እንችላለን። መልካም ችግሮ አለ የሚለውን ለማስረገጥ ነው እየሞከር ነው ያለ ነው። ዶክተር ዘላለም እርሶ እስ አለ ብዬ ባልፈው አይሻልም አለ በደንብ አለ እኔ ምስማማል። እሺ እርስዎ ጋር ልቆይ። ዶክተር ሙሉሰው ግድፈቶች አሉ ስንል ጠባያቸውን የነኝን ግድፈቶች ምንነትም መረዳቱ ምናልባትም መላ የሚበጅለት ከሆነ ምን አይነት መላ የሚለውን ሊያመላክተን ይችላል ና የትኞቹ ናቸው የሚያሳስቡ የምትሏቸው ምን አይነት ጉድለቶች ናቸው የሚታዩት? ዶክተር ሙሉሰው ሰው ከእርስዎ ልጀምር። በእኔ እምነት ሶስት አይነት አድርገን ልናያቸው እንችላለን ብዬ አስባለሁ፣ በቋንቋ አጠቃቀም ላይ የሚታዩ ግድፈቶችን። የመጀመሪያው ቅድም አቤል እንደጠቀሰው ቋንቋ የመቀላቀል ነገር ነው። አማርኛ ሲወራ ብዙ ጊዜ እንግሊዝኛ ቃላትን ከሚገባው በላይ ጨምሮ የእንግሊዝኛ ቃላትን እየደነቀሩ ማውራት እሱ አንዱ ነው። ሁለተኛው ራሱ የአማርኛ ቃላትን ተገቢ ያልሆነ ቦታ ላይ የመደንቀር ልማድ ነው። ወይም ከሚገባው በላይ ፍች የማይጨምሩ ግን ዝም ብሎ እየደረቱ የመሄድ ልማድ አለ። ሶስተኛው በሰዋሰው ውስጥ ሊካተት የሚችል ስህተት ነው። ይሄ እንደው የንግግር ቋንቋ ላይ ተዘውትሮ የሚታይ ቢሆንም እና ብዙ ጊዜ ባናስተውለውም ግን ሁልጊዜ ተደጋግሞ እናየዋለን እና በእነዚህ ሶስት ምድቦች ውስጥ ይካተታሉ አዘውትረንም የምናያቸው ችግሮች ብዬ አስባለሁኝ። መልካም ዶክተር ዘላለም። ዶክተር ሙሉሰው ካለው ብዙም ባይለይም ለይቼ ላስቀምጣቸው ችለው በድምጾች ላይ የሚታዩ ለውጦች ናቸው። እንግዲህ አስፈላጊ ከሆነ ባህላ አንዳንድ ምሳሌዎች መስጠት ይቻላል። ምሳሌዎቹን እያየን ብናልፍ መልካም ነው፣ ዶክተር ዘላለም። እሺ፣ በየጊዜው የምንሰማቸው ድምጾች ላይ የሚታየው ለውጥ ለምሳሌ በተስፈንጣሪ ወይም ፈንጂ ድምጾች የምንላቸው አሉ ነጠ ነጠ ነቀ ነጠ ነጨ። እነዚህ ድምጾች ሁሉም አይደለም በአንዳንድ አካባቢ የህብረተሰብ ክፍሎች እየተናቁ እየተጠሉ የሄዱ ይመስለኛል። እና በፈንጂና ተፈንጣሪ ባልሆኑ ድምጾች የመተካት አዝማሚያ አለው። አንዳንድ ጊዜ እንደውም ኢትዮጵያ የሚለውን ኢትዮጵያ ብለው የሚያነቡ አጋጥሞኛል። ረን አሜሪካዊ የማድረግ አዝማሚያ ይታያል። ረን እኛ ምናቃት ረናት ልክ እንግዲህ ያቶ አሉላ ታውቀዋለህ፣ ረ እንዴት እንደሚነበብ እና ብር ተብሎ ሲነበብ እሰማለሁ። የአፍ ድምጾች ብዙ ጊዜ በሰርን የአፍ ድምጾች የምንለው አየር አፋችን ሲወጣ የምንፈጥራቸው ድምጾች ናቸው። ያፍ ድምጾች ሁሉ የሰርን ድምጾች ሆነው እየተኮናኮኑ ሲወጡ እንሰማለን። አንዳንድ ድምጾች አላስፈላጊ የአየር ክምችት ይዘው ሽሞነሞኑ አፋችን ውስጥ እነቸን የመሰለ ድምጾች ተብሎ ሲነበብ እንሰማለን። ይሄ ይሄ በጣም በድምጾች አካባቢ ያለ አነባበባችንን ሊጎዳ የሚችል ነው። ሌላው እንግዲህ እነ ጋንና ጋርን ብንወስድ፣ ለምሳሌ የት አካባቢ ነው ያለሽው ያለኸው ሲባል የካቲት አስራ ሁለት ሆስፒታል ጋር ነኝ እየተባለ እንሰማለን። ይሄ በጣም በጣም በተደጋጋሚ በርከት ሶስት አራት አመታት ይሆናሉ ከሰማሁኝ። ይሄ ወደ ሌሎች ከተሞችም እየሄደ ነው፣ ከአዲስ አበባ የተጀመረ ይመስለኛል። ጋና ጋር ጋ የቦታ አመልካች ናት፣ አጫጫ አመልካች ናት። ጋር ግን የአብሮነትን አመልካች ናትና ይለያያሉ። ግን ቀላቅለን ነው የምንጠቀምባቸው። እና ይህም ችግር አለ። ቃላትን በእንግሊዝኛ መቀላቀል በጣም በጣም የተለመደና እንዲያውም እንግሊዝኛ በማያውቁ ሰዎችም እየተዘወተረ የመጣ ችግር ነው። ግን ሀሳቡን ከእንግሊዝኛ ወስደን አማርኛን ቃላት በማስገባት ወንበሩ ውሰድ ስንል የአንበሳውን ድርሻ እየተባለ በጣም በጣም በተደጋጋሚ እንሰማለን። ሌሎችም አሉ። ሀሳቡን በጥሬው ተርጉሙ ቃል በቃል በአማርኛ ትርጉም በማይሰጥ መልኩ የመጠቀም ዝንባሌ ነው። አሁን እያነሱ ያለው ዶክተር ዘላለም የአንበሳውን ድርሻ የሚለው ይሄ በላንሽ የሚለውን እኮ በአማርኛ መግለጽ ይቻላል። ሲገለጽ የኖረው በርከት ያለውን፣ ብዙውን፣ አብዛኛውን ለማለት ነው የተወሰደው። ወንበር ውሰድ ከምንል ወንበር ላይ ቁጭ በል ማለት ይቻላል። ወደ ገጠር አካባቢ ሄደን ወንበር ያለበት ክፍል ውስጥ ገብተን ወንበር ውሰድ ብንለው የገጠሩ ዘመዳች መልሱ ምን ሊሆን እንደሚችል ማንም መገመት ይችላል። እና እነዚህን የመሳሰሉ በርካታ ምሳሌዎች መጥቀስ ይቻላል። ሰዋሰዋዊ ቃላት አረፍተ ነገር ውስጥ ሲገቡ እያንዳንዱ ቃል ከሌላው ቃል ጋር የተሳሰረ ነው። በጾታ፣ በቁጥር፣ በሙያ፣ በመደብ የተሳሰረ ነው። ይህንን ሳንጠብቅ እንናገር እንሰማለን። የቃላት ቅደም ተከተል አማርኛ ባለቤት፣ ተሳቢ፣ ግስ የሆነ የቃል አደራደር ነው ያለው ያ ሁሉ አለበቂ ምክንያት ግሱ ከፊት ባለቤት ተከትሎ፣ ከዚያ ተሳቢ እንደዚህ አይነት ነገር እንሰማለን። እና ይሄ ይሄ አማርኛን በእውነት ልክ ማዕበል ውስጥ እንደገባች መርከብ እያላጋው ያለ ሁኔታ ነው። መልካም አቶ አቤል፣ ተዛማጅ ትርጉም ያላቸው የእንግሊዝኛ ቃላት ወደ አማርኛ ልንመልሳቸው ስንችል ተበድረን ወደ እንግሊዝኛ እያደረግን ተዛማጅ ትርጉሞች እየጠፉ እንደገና እንግሊዝኛው አማርኛ እንዲመስል የማስደረግ ያንን ነገር ትኩረት ሰጥቶ ልክ ያንን በአማርኛ መናገር እንደ አዋቂነት ተደረገ እየተቆጠረ አማርኛው ተዛማጅ ትርጉም እያለው በዛው የመቀጠል ችግር አለ። ሌላው ነገር ማንሳትን ፈልገው ዶክተር ዘላለም ማንስተውታል ድምጸት ነው። ድምጸቱ ልክ አሁን በተለምዶ ዝም ብለን ቦሌኛ እንለዋለና፣ ልክ አንዳንድ ዘመናዊ ሆነ ትምህርት የተማርን ነው የሚለው አማርኛውን ቅላጼውን ትክክለኛ በሚነገርበት ቋንቋ ሳይሆን ዘየው ራሱ በተለየ አይነት አነጋገር የሚነገርበት ሁኔታ አለ። ዘየው ተቀይሮ አማርኛ የማይመስል ወይ እንግሊዝኛ ያልሆነ አይነት ዘየ ያላቸው ነገሮች አሉ። እነዚህ በጣም የተለመዱ ነው። ሌላው ነገር ቋንቋው ምን እንደሆነ ማታውቃቸው አሁን በተለይ በጣም ታዋቂ ሰዎች ቃለ መጠይቅ ሲደረግላቸው ሜዲያ ላይ የሚናገሩት ምንሰማ ለምሳሌ እኔም ምልክ ሚል አይነት አሁን እንሰማለን ብዙን ጊዜ እንደ አማርኛ ሁን ማለት ነው። እንደዚህ አይነት ነገር የመፍጠር የማይሄዱ እንደሆነ እንጃ ምናልባት የስነ ልሳን ባለሙያዎች እናገምን እኔም ምልክ ብዬ ከምል እኔም የሚሻለኝን ግን እንደ ተለየ አይነት ነገር ተደርጎ ሚዲያ ላ ሲስ የምሰማው ቋንቋውን ወደ ተለየ ነገር የሚመስለኝ ነገሮች ታያለና እነዚህም እንደ ችግር ቢታዩ ጥሩ ነው ብዬ አስባለሁኝ። መልካም። ይሄ በተለይ የመገናኛ ብዙኃን ላይ ሲመጣ በድግግሞሽ የመሰማቱ ነገር ስህተቱን ትክክል እስኪመስልና ለግድፈቶቹም መራባት ምክንያት እንደሆነ የሚያግባባ ይመስለኛል። የመገናኛ ብዙኃኑን ሰፋ አድርገን እንሄድበታለን። እነኚህ የታዩ ግድፈቶች ወይም ይታያሉ የምንላቸው ግድፈቶች ምን ይሆን ምንጫቸው? እኔ እንደሚመስለኝ በተለይ አሁን በሚዲያ ላይ ስታይ የህትመት ሜዲያው ብዙ ጊዜ ተደጋግሞም ከህትመት በፊት አርትዖት ስራ ስለሚሰራበት ያን ያህል ችግር አታይበትም። ግን የብሮድካስት ሜዲያ በተለይ በአሁኑ ሰዓት በኤፍኤሞች አዲስ አበባ ላይ እየተቋቋሙ ያሉት አንደኛ ነገር በዛ ሙያ ላይ የገቡ ሰዎች ልምድ የላቸውም። ቋንቋቸውን ለመጠበቅም ሆነ ለማጣራት ልምዱም የላቸውም። ስለዚህ ቀጥታ ከውጭ የተረጎሙትን ነገር ነው የሚያመጡት። ለምሳሌ አንዳንዴ ስትሰማ ሴክሲ ፉትቦል ሲባል ትሰማለህ። ሴክሲ ፉትቦል ብሎ በአማርኛ ነው የሚነግሩህ እና እንዲህ አይነት ንግግሮች የሚመጡበት ነገሮች አሉ እና ስላንግ የሆኑ ምን ለ- በማህበረሰባችንም ቋንቋውን ስነ ምግባሩን በጠበቀ ሁኔታ የማትናገራቸውን ቃላት ይናገሩላል። ስለዚህ እነዚህ ሰዎች ልምድ የሌላቸው ወይም ደግሞ የቋንቋ ውጥረት ስላለባቸው በትክክል ቋንቋ በሚፈልገው መንገድ መግለጽ ራሳቸውን ስለማይችሉ እየቀላቀሉ ይነግረዋል። አንዱ ነገር ይሄ ነው። ሁለተኛው ነገር ልክ ይሄ ወጣቱን ወጣት የሆነውን ክፍል ለመያዝ ልክ እንደ አሜሪካዊ ወይም ደግሞ እንደሌላው ቢጂ አይነት ነገር አቀባበል የመቅረብ ሁኔታዎች አሉ ያን ይስበዋል ብሎ ስለሚያስቡ ነው። እና በሌላ መልኩ ግን የሚያስተላልፉት ፕሮግራም የሀገርን ቋንቋ፣ የሀገርን ባህል የሚቀርጽ የሚተላለፍ ና የሚሄድ መሆኑን የሚገነዘቡ አይመስልም ና በሚዲያው በኩል አንደኛ ዶድካስ ሚዲያ ፈጣን ስለሆነ ቁጭ ብለው ተገናዝበው አገናዝበው ጊዜውን የማየት ና ለደም ጽሑፎቻቸውን የሚናገሩትን ሰዓት አቅደው እቅድ ይዘው ምንድን ነው የምናገረው ትርጉሙ ምንድነው የሚለውን ነገር አስበው የመስራት ችግሮች አሉባቸው። አንዱ ነው። ሌላው ነገር የሚገቡ ሰዎች ሚዲያ የሀገርን ባህል፣ ወግ፣ ቋንቋ ለማሳደግ መምጫወት የሚገባውን ሚናም የሚያውቁበት መንገድ ያለ አይመስለኝም። እንዲሁም አንዳንዶች እንደው አላማቸው በቃ ሌላ ነገር እስከሚመስል ድረስ እንደፈለጉ ልቁ ነው ይሠራል እና እነዚህ የእውቀት ማነት፣ የኤዲቶሪያ መተዳደሪያ ደንቦች እነዚህም ነገሮች ያካተቱ አለመሆን እስከምን ድረስ ነው ይህ ሚዲያ ልቁ ነው በሀገራችንም በባህል በወግ ስነ ምግባራዊ ያልሆን ቋንቋዎች ሁሉ ይነገራል። ለዚህ ለዚህ ሜዲያ ላይ መነገር የማይገባቸው በተለይ ወይ ማታ ፕሮግራሞችን ስሰማ አይደለም ለኢትዮጵያ ማህበረሰብ ለሌላው ዓለም የማይነገሩ ናቸው እና እነዚህ እነዚህ ነገሮች በጣም አስቸጋሪች ናቸው። ስለዚህ ታጠቃለው ችግሮች መስለኝ የዝግጅት ማነስ፣ የእውቀት ማነስ። ሁለተኛ ነገር ምንድን ነው የእኔ ኃላፊነት ኢንተርቴን አድርጎ አዝናንቶ መውጣት ነው ወይ ከዛ ባሻገር ቋንቋን ባልን በመቅረጹ አኳያ ይህን ኃላፊነት ምንድነው ብሎ የሚያስቡ ብዙ ሰዎች አሉ ብዬ ለማለት ስለ አልችልም ና ምክንያቶቹ እነዚህ ይመስለኛል። የመገናኛ ብዙሀኑን በተለይ በሬዲዮ ና በቴሌቪዥን መገናኛ ብዙሀኑን ንግግር ስለሆነ የምናነሳው ገፋ አድርገን እንሄዳለን። አቤል በቀጥታ ወደ ሱ ሄደዋል። ይሄ ኃላፊነት መጓደል፣ ግዴለሽነት፣ ያለማወቅ ለችግሮቹ በምንጭነት ከተጠቀሱት ውስጥ ናቸው። ዶክተር ሙሉ ሰው በእርሶስ ትዝብት ምን ይሆን ለእነኚህ የአማርኛ ንግግር ግድፈቶች እያደርም እንዲህ በሰፋ መልኩ መታየት በምክንያትነት ይወሰዳሉ የሚሏቸው? እኔም ከአቤል ጋር እስማማለሁ። አንዱን ልጥቀስ እና ከዛ በተለዩ የምላቸውን ሀሳቦች ላንሳ። የእውቀት ማነስ ወይም አለማወቅ የሚለው ላይ እሱ ላይ ልጨምር። በተለይ በመገናኛ ብዙሀን የሚሰማሩ ሰዎች እኔ እስካሁን ባለኝ መረጃ መሠረት ትምህርቱን የሚማሩትም ይሁን ትምህርት ላይ እያሉ እንዲጽፉ ወይም የሚለማመዱባቸው ወይም የትምህርት ቋንቋው እንግሊዝኛ ይመስለኛል አማርኛን እና ሌሎቹን አገርኛ ቋንቋዎች ችን ምን ያህል ይጠቀማሉ የሚለው ለእኔ በቂ መረጃ የለኝም። በእኔ እምነት ግን እንግሊዝኛ ነው ብዬ ነው የማስበው። እስካሁን ተግባራዊ ልምምዱን የሚያደርገው በአማርኛ ነው ወይ፣ ትምህርቱን የሚወስደው በአማርኛ ነው ወይ፣ እና ያ ያ ሁሉ እዛ የእውቀት ማነሱ ላይ ጨምሯል ብዬ አስባለሁ። ስለዚህ ይሄ የቋንቋ ችሎታችን ወይም መገናኛ ብዙኃን ላይ የሚቀርቡት በጋዜጠኝነት የተሰማሩትም ይሁን በሌላ ሙያ ላይ የተሰማሩ ሰዎች በአማርኛ ሀሳባቸውን ለመግለጽ እና በሚገባ ለማስረዳት የሚያስችል የቋንቋው ብቃት የቋንቋው ክህል የሚያንሳቸው ይመስለኛል። ይሄ አንዱ ምክንያት ነው ብዬም ወስደው፣ ሁለተኛው ደግሞ ችሎታው ሳያንሳቸውም ደግሞ አንዳንድ ጊዜ በምትናገረው ንግግር ማንነትህን የመግለጽ ሀሳብህን መግለጽ ብቻ ሳይሆን ማንነትህንም የማሳየት የማንነትህ መገለጫም አድርገህ የምትናገረውን ንግግር እሱን የመጠቀም ዝንባሌ አለ። ስለዚህ ከተሜ መሆንህ ዘመናዊነት ለማሳየት የሚደረጉ ፎን ተብለው የሚጨመሩ ነገሮችም አሉ። ስለዚህ ለቋንቋ አጠቃቀሙ መዛባት አንዱ ምክንያትም እኔ ይሄንን አድርጌ ወስደዋለሁ። ቅድም ዶክተር ዘላለም ያነሳ የድምጽ ለውጦችም የሆኑ አቤል የጠቀሳቸው ይሄ አንዳንድ ቃላትን ለወጥ አድርጎ የማንበብ የተለየንበት የመስጠት ልማድ እኔ ከዚህኛው የሚመነጭ እንጂ የቋንቋው እውቀት ችግር ኖሮባቸው አይመስለኝም። እና ሁለት ናቸው። አንደኛው በእኔ እምነት በትክክል የቋንቋው እውቀት እጥረት ነው። ሁለተኛው ደግሞ ማንነትን ዘመናዊ አድርጎ ለማቅረብ ለማሳየት የሚደረግ ጥረት አካል ነው ብዬ አስባለሁ። እና ምክንያቶቹ ለእኔ እነዚህ ናቸው ነው ምለ። መልካም ዶክተር ዘላለም ወደ እርስዎ ልመለስ ነው። ቀደም ሲል ዶክተር ሙሉ ሰው ካነሱት ብንጀምር የሚሰሩበት ቋንቋ በወጉ አለመሰልጠንን ጨምሮ አለማወቅ፣ ግዴለሽነት፣ ኃላፊነት አለመውሰድ ተጠቅሰዋል። ምናልባት በችግሩ ምንጭነት የሚታከሉ ነገሮች ከሌሉ አንድ ምናልባትም ፊት ለፊት የሚታይ ግልጽ የሚመስል ነገር ግን በወጉ ያልተጤነ ጥያቄ ላንሳ። ለምን ያሳስበናል? እናንተ የሥነ ልሳን የመገናኛ ብዙሀንና የቋንቋ አዋቂዎች ናችሁ። በመግቢያ እንደ ገለጽኩት ምናልባትም ከሙያችሁ አንጻር በየቀኑ የምታስቡት የምትመለከቱት ሊሆን ይችላል። ሰዎች ከተግባቡበት፣ ሐሳብ ለመግለጽ ከቻሉበት፣ ለምን ግድ ይለናል ብሎ ለሚነሳ ሰው ምንድን ነው መልሳችን? ዶክተር ዘላለም እንግዶቻችን እናመሰግናለን። አሉላንትንም አመሰግናለሁ። ይሄ ውይይት ግን ቀጣይ ምዕራፍ ያለው ይመስለኛል። ትክክል። ኋላ ላይ ሰዓት ከተረፈን ዛሬ ሁለተኛውን ክፍል ካልተገኘ ደግሞ በሚቀጥለው ፕሮግራማችን። መልካም። ወጣ ይላል ሜጀሩ። በጣም ሀይ ነው ይሄኛው፣ ግን በራሴ ደግሞ ትንሽ ወረድ አድርጌ ጫወትላችኋለሁ። ፍቅር ከዚህ ቀደም ብዙ አንገላቶኛል። ዛሬም እኔው ላይ ነው። ምንድን ነው ይሻለኛል I <Sings> love I'm sorry. ትንሹ ጥላሁን ቤታችን መጥቷል። በስልክ መስመርም ቢሆን በስልክም ቢሆን አብነት ግርማ እንኳን ደህና መጣ፣ እንኳን ሰላም ቆያችሁ። ወዲህ ወደ ዩናይት ስቴትስ ከመጣ ሁለት ዓመት ሊሆን ነው አሁን። አዎ አሁን ሁለተኛ ዓመት ልያስ፣ በተለይ ሲልቨር ስፒንግ አካባቢ ሌሎች ቦታዎችም እንደምትጫወት ሰምቻ፣ ያለው አዲሱ የማየት እድል ገጥመዋል። አይቼዋለሁ ሲጫወት፣ በጣም የሚገርም ነው ጥላሁንን መልሰ ያመጣ እስኪ መስል ድረስ የጥላሁንን ዜማ የሚወዱ በድምፅ አጫወቱ ብቻ ሳይሆን በእንቅስቃሴውም ጭምር ነው የሚይዘው። እሱ ነው ትልቁ። አሁን የትላንትና ማታ ምሽት ስራ ነበረን ስደክም ስላደርኩ አሁን እንደ ልቤ ለመጫወትም አልቻልኩም። ለጠ በደንብ አድርጌ እጫወትላችሁ ነው። ለቅምሻ ነው ይሄ። በአንድህን ይዘህ በአካል መጥተህ በመድረክ የምትጫወቱትን እንቅስቃሴ ስቱዲያችን ውስጥ እንደምታደርጉ ለአድማጮች በዚህ ትውውቅ ፕሮግራማችን እንገልጻለን። ዛሬ ግን ታዲያ አዲሱ ካገኘ ነው አይቀር አንድ ሁለት ወጎችን እናንሳ። አብነት ቀደም ብለህ እንደ እንደገለጽክልን ወዲህ ወደ ዩናይት ስቴትስ ከመጣህ ሁለት ዓመት ሆነሃል። በዋሽንግተን ዲሲና አካባቢ ሙዚቃ የሚከታተሉ ሰዎች በምትጫወትበት ቦታ እየ እየመጡ አድናቆታቸውን የገለጹልህ ይመስለኛል። በ በተደጋጋሚ የማየት እድል ገጥሞኛል። በኢትዮጵያ በምትታወቅ ይመስለኛል። ወዲህ ከ ከመምጣት በፊት አዲስ አበባ በተለያዩ ቦታዎች የእውቅ መሳሪያ ተጫዋች ከሚባሉ ጉዳ ያሰራለሁ። አዲስ አበባ ውስጥ ጃዛምባ ትታቀው እንደሆነ አይቱ ሆቴል ውስጥ ያለ ሙዚቃ እዛ ሰራ ነበረ። ሸራተንም በተለያዩ ጊዜያቶች ብዙ ቦታዎች እሰራ ነበር። ከነማ ከነማ ጋር ሰርተሃል? ሙዚቀኞች፣ መሳሪያ ተጫዋቾች ከእነ አበጋዝ ዘነበው ኬሩ ድረስ ኢትዮጵያ ውስጥ አሉ የሚባሉ ሙዚቀኞች ጋር ሰርቻለሁ። አዲስ አበባ እንደገና ኮንሰርት፣ የተለያዩ ምሽቶች ደግሞ ከፀሐዬ ዮሀንስ ጋር፣ ከአለማየሁ እሸቴ ጋር እንዲሁም ደግሞ ከሚካኤል በላይ ነጋ የተለያዩ ኮንሰርቶች ላይ አንድ ላይ የመስፈን እድል ገጥሞኛል። የጋሼ ጥላውን ገሰሰንም ዘፈን መቀላቀል ይፈልጋሉ እና በዛ ምሽት ላይ ለመጋበዝ እድሉ ገጥሞኛል ግን አብነት ጥላሁንም መሆን ፈልገህ ነው ወይስ ድምጽህ ራሱ ተፈጥሮ እንደዛ ሆነና በቃ ምንም ማድረግ አልችልም ሆነ ነው የምትለው? ወደ ራሴ ስራዎች እየሄድኩኝ ነው፣ ግን የጥላሁን ገሰሰን ዘፈነ የምጫወተው አንድ ራሴንም የምደሰትበት ሙዚቃዎች ናቸው። ምን ያስደስታል? ከሙዚቃ መካከል ብትለይ የጥላሁን ገሰሰ ሙዚቃ ከግጥሞቹ አንጻር ስሰማ የበለጠ ደስተኛ ሆናለሁ በእሱ ሙዚቃዎች። ለእሱ ያለኝ ፍቅር ነው የእሱን ነገሮችን እንድሰራ ያነሳሳል። ይህን ችሎታ፣ ይህን ዝንባል፣ ይህን ጥላሁን በህይወት እያለ በዚያ ዘመን ትጫወት እንደሆነ እርግጠኛ አይደለሁም። ብዙዎች እሱ በህይወት ሳለ ይጫወቱ እንደነበረው ስራህን የማየት እድል ነበረው፣ ትጫወት ነበር በዚያ ዘመን። በጣም ብዙ ጊዜ ከአንድም አራት ጊዜ አጋጥሞታል። የመጀመሪያ ጊዜ የሚገርምህ የ አስራ ሁለት አስራ ሶስት አመት ልጅ እያለሁ ነው ናይት ክለብ ውስጥ ከአርቲስቶች ጋር መስራት የጀመርኩት እና የምሰራበት ቦታ ዳኒቦይ የሚባል ሰው ካወቃችሁ፣ እሱ ቤት ነበር የምሰራው። እና ጋሽ ጥላውን ተጋብዞ እዛ ቤት መጥቶ ነበር እኔን ለማየት። ያንተን ዘፈን ይዘፍናል ገና በልጅነቱ እያሉት። እንደውም የሚመጡት እንግዶች ዳኒቦይ እንዴ፣ በመማሪያ ጊዜው ለምንድን ነው የምታዘፍ ነው ይሉት ነበር። እንግዲህ ደግሞ በቃ ከልጅነት የጋሽን ዘፈን የመስፈን ፍላጎት እድሉ አጋጣሚውን ባገኘሁት ቦታ ሁሉ ዘፍን ነበር እና እዛ ድረስ መጥቶ አግኝቶኝ የእጅ ሰዓት አውልቆ ሸልሞኝ በጣም አበረታቶኝ ሄደ። ከዛ ጊዜ በኋላ ደግሞ ከጋሽ መሐሙድ ጋር ሸራተን ላይ ለመስራት እድሉን አግኝቼ የሰራሁ በመሀል እሱ ቁጭ ብሎ ነበር እዛ ግብዣው። ከዛ እየዘፈንኩኝ መሀል ላይ እሱ ብቻውን ተነስቶ ብቻውን ቆሞ አጨበጨ ህዝቡም ከእሱ ጋር አንድ ላይ ይሄኛው ለሁለተኛ ጊዜ ነው። ሶስተኛው ደግሞ የስልሳ ስምንተኛ አመት ልደቱ በሚከበርበት ጊዜ ላይ ነበረ። ለእሱ አንድ ሙዚቃ ሰርቼ ህመም ህመሜ ነው ጤናህም ጤናዬ ነው ስትስቅ ሲጣለው ሲከፋ እኔ የምከፋለው የሚል አንድ ነጠላ ዜማ ለቀቄ ለት ነበርና እሱን ለመስጠት ቤቱ ድረስ ተገኝቼ ነበር በዛ አጋጣሚ ተገናኝተን በቃ ከእሱ ጋር ብዙ ለመጫወት እድሉን አግኝቼ ነበር እና የሰጠኝ ብርታት በጣም ጥሩ ነው። በህይወቴ እንድበረታ መጠጥ ውስጥ እንዳልገባ በሙዚቃዎች በጣም ሰፊ አድርጎ በዛ ጊዜ ገና ሙዚቃ ህይወት ውስጥ በጣም የምንትን ሳልገባ የመከረኝ ነገር ምንድን ነው፣ ሙዚቃ ህይወት ውስጥ የሚያጋጥሙኝ ነገሮች ትንሽ እንደ አርቲስት የሚከብዱ ሊሆኑ ይችላሉ፣ ና ተጠንቅቀህ ራስህ እንደዚህ ጠብቀህ ሄድግ ጥሩ ትላለህ የሚል ነው። ና በጣም ልዩ ምክር ነው የሰጠኝ በዛ ጊዜ ጀምሮ ገና ከማለዳው ከአስራ ሁለት ዓመት እድሜ። ይሄ አንተም በጠዋት ነው የጀመርከው። እሱም በዚያ ጠዋት አግኝተዋል። የጥላውን ትውውቅ የረዘም ያለ ጊዜ ይገፋም ይመስላል። አሁን አጥብቀህ የምትጫወታቸው ዜማዎች የጥላሁን ናቸው፣ የምትታወቀውም በጥላሁን ስራዎች ነው። አብነት እንግዲህ ይሄ ለትውውቅ የመረጥ ነው። በሚቀጥለው ፕሮግራማችን በሰፊው ዚ ስቱዲያችን ተገኝተ ቀደም ብለን እንደጠቆም ነው አንተን ከሚያጅበው ሙዚቀኛ ጋር ሆነ የምታቀርበው ዝግጅት ነው። ትውውቁን ታዲያ ለማድመቅ ያህል አብነት ምንድን ነው የሚጫወታቸው የጥላሁን ዜማዎች ማለታቸው አይቀርም። ቀደም ብለን ያስተዋወቅ ነውን ያህል እስኪ ለቅምሻ አንድ ሁለቱን አሰማንና በቀጠሮ እንለያዩ በጣም ደስ ይለኛል። ምን ለቀዝቃዛ ሙዚቃ ልጫወትላችሁ ፈጠን ያለ ሙዚቃ የትኛው? ከሁለቱም አንዳንድ ብናገኝ አይከፋንም። እሺ፣ ከምወዳቸው አንድ ስሎ በጣም ብዙ ጊዜ የምሰማው ሙዚቃ አለ። ሀሜታ መሆኑን የሚለውን በጣም ነው የምወደው። እሱን ሙዚቃ በትንሹ ልጋዛቸው አጠራ አጠር እያደረኩኝ፣ ሀሜታ መሆኑ يا عوق <applause> وترفوه سولمني هنا ليادرك فو أمي اي أيا عوق وترفوه سولمني هنا

አሁን ወደ አዲስ አበባ ነው የመልስ ጉዟችን። ወደ ንጉሴ አክሊሉ ንጉሴ፣ እንደምን አመሸ እንዴት አመሸ እንዴት አመሻችሁ? አሉላና አዲሱ እኔ ደህና ነኝ። የክርስትና እምነት ተከታዮችን እንኳን ለትልቁ አብይ ጾም አደረሳችሁ ላለሁ ነገ። ለክርስትና እምነት ተከታዮች እንደምታውቁት ትልቁ ጾማቸው መጀመሪያ ነው፣ አብይ ጾም ሁዳዴም ይሉታል። ሀምሳ አምስት ቀን ጾመው በሀምሳ ስድስተኛው ይፈስካሉ። የትንሣኤውን በዓል ያከብራሉ። መያዝ አራት ቀን ማለት ነው። ስለዚህ ከዛሬ ጀምሮ ከበሮና ጸናጽል ወደ ዕቃ ቤት ጾመ ድጓና ምዕራፍ በመዝሙረ ዳዊት ታጅበው ቅኔ ማህሌት ይገባሉ። ጾመ ድጓ ለአብይ ጾም የተዘጋጀ የምስጋና መዝሙር ማለት ነው። ደራሲው ኢትዮጵያዊው ሊቅ ቅዱስ ያሬድ ሲሆን በጾመ ድጓ መልክ ያዘጋጁት ደግሞ እና አባ ጊዮርጊስ ዘጋስጫ ናቸው። ጾምን እንጹም ወንድሞቻችንን እህቶቻችንንና ጓደኞቻችንን እንደ ራሳችን አድርገን እንውደድ እያሉ በየቤተ ክርስቲያኑ ያሉ መዘምራን ምስጋና ያቀርባሉ። በመጪው ሁለት ወር የአራዳ ልጆች ደግሞ ብዙዎቹ ጾሙን ከአልኮል መጠጥ ጭምር ታቅበው ይጾማሉ። ከነገ የካቲት ዘጠኝ ቀን ጀምሮ መፋቂያ ከጥርሳቸው፣ ምላስ ማራሻ ማረሳሻ ካፋቸው፣ ሱፍ ውሃና አምቦ ውሃ ከገበታቸው፣ ሻይና ቡና ከፊታቸው፣ ለውዝና ቆሎ ከእጃቸው አይጠፋም። አልፎ አልፎም ቢሆን ማዛጋት ማንፋሸክና ማቃተት ከብዙዎቹ የሚጠበቅና ያለ ነው። መጠጥ የሚያቆሙ አቁመው የሚጀምሩ ጀምረው የማይጨርሱ፣ የአድራሻ ለውጥ አድርገው ከሰፈራቸው ወጣ ብለው ሌላ ቦታ የሚጠጡ ደግሞ ጥቂቶች አይደሉም። የአራዳ ልጆች ራሳቸው ለራሳቸው ያበጁት ከሰላሳ ዓመት ወዲህ የተፈጠረ የራሳቸው የአብይ ጾም ስርዓት ነው። ከአስራ ዘጠኝ መቶ ሰላሳ ሶስት ዓመተ ምህረት ጀምሮ አራት ኪሎ ባሻ ወልዴ ችሎት ሹልክ ብዬ ቅምስ ከሚባለው አካባቢ ተወልዶ ያደገ ነው ማሙዬ ነጋ። ማሙዬ በጾም ትጠጣለህ? ጠጣለሁ። ለጥጠው የአራዳ ልጆች አይጠጡም ይባላል። ይሄ የውሃዎቹ ናቸው። የአራዳ ልጅ ያገኘውን ይበላል፣ ያገኘውን ይጠጣል። ከወቅቱ በኋላ የመጡ ሰዎች እጾማለን ይሉ፣ ግን ማታ ሲጠጡ ነው የምታገኛቸው። በሀይሉ አስፋው ጋዜጠኛ ነው። የጥንት የጠዋቷ የዛሬቱ ኢትዮጵያ የተወዳጇ ጋዜጠኛ የስፖርት አምድ አዘጋጅ ነበር። በኃይሉ የጉለሌ ሩፋኤሉ በኃይሉ ወግ ያሳምራል፣ ጨዋታ ያደምቃል፣ ታሪክም ያስታውሳል። ወደ ኋላ መለስ ብሎ በአባቶች ጊዜ ሁዳዴ ጾም እንዴት እንደነበረ የሚከተለውን አጫውቶኛል። አንዳንድ ሰዎች እንደ ረፍት ለማድረግ እየፈለጉ ይጀምሩትና አይጨርሱትም። አድራሻ ይለውጣሉ፣ ሰፈር ይለውጣሉ። ጉለሌ ወይም ራስ ደስታ ሆስፒታል ጋር ያለው ወደ አዲሱ ገበያ ይመጣል። አዲሱ ገበያ ወደዛ ሄዳል አድራሻ ይለውጣል እንጂ የማይጠጣ ያራዳ ልጅ የለም። በመሰረቱ ግን ስንመጣ እኔ ከልጅነቴ ባከው አብይ ጾም ሲመጣ ቀደም ብለው የሚዘጋጁ ነገሮች አሉ። ያሳም ነገር አለ አብረካ ነሳው እናቶቻችን አሳን ወቅጠው ቆልተው ማስጥተው አድርቀው ቆልተው ወቅጠው ያዘጋጃሉ። ለአብይ ጾም ቋንጠው ይዘጋጃል ያሳው የገብሱ ጠላ እንዲሁ ዝግጅቱ ይጠናቀቃል። አባቶች እናቶች አስቀድሰው ሲመጡ ትንሽ ይቀምሰው የገብስ ቆሎ የቃሙ ጠላ ነበር የሚጠጡት። ይሄ በካህናቱም ዘንድ የታወቀና የተለመደ ነው እና ከጊዜ በኋላ የመጣ ነው እንደ ፋሽን ግን የሚጀምር እንጂ የሚጨርስ የለም። ካዛንችስ ከቶታል ማደያ በስተግራ በኩል በዚያ አቅጣጫ ማለት ነው ታክሲዎች አራት ኪሎ ስድስት ኪሎ ፒያሳ መርካቶ ከሚያሳፍሩበት ጀርባ አንድ ህቡ ቤት ነበር። ድሮ ታዋቂው ክራርኛ ከተማ መኮንን መገን የአራዳ ልጅ እነ ድንጋይ ኳሱ ምንጊዜ ተጮሆ ምንጊዜ ደረሱ እያለ ያንጎራጉር ነበር። መገን ያራዳ ልጅ ከመጣልኝ አውቆ አወይ መገላገል፣ ዘጠኝ ወር ተጨንቆ። መገን ያራዳ ልጅ አይሳሳም ለቤሳ በቀን የሚያወጣው ይቅር አይነሳ እያለ ሲያንጎራጉር ያመሽና ያድር ነበር በዚያ ቤት ያ ቤት ዛሬ ክራር ሳይሆን የሚደረደርበት የጾም ምግብ አይነት ነው። ገነት ቤት ተብሎ ይጠራ የነበረው ያ ቤት ዛሬ ሶል ምግብ ቤት ተብሏል። የሶል ምግብ ቤት ባለቤት ሰሎሞን ተክለ ሚካኤል ሁለት ወር ሁዳዴን ብቻ አይደለም ጾም የሚባሉትን ሁሉ ጾሞች አይጠጣም። ለምን አልኩት ሰለሞንን፣ መጠጥ እየሸጥክ ሌሎቹን ጠጡ እያልክ እንዴት አንተ አትጠጣም? አልኩት ጾም የተባለውን ነገር በሙሉ እጾማለሁ፣ ግን ስጾም ሁሉ ነገር ሳይጎትብኝ ነው ሁለት ወር ውዳዴ ሮብና ዓርብ ፍልሰታ ገና ሰኔ ነነዌ አልጠጣም ስጦም ስጋ ብቻ አይደለም መጽሞ ብዬ ነው አነሳሴ ስለዚህ አንደኛው መጦም ሰውነትን ስጋ መግደል ነው መጉዳት ነው ስለዚህ ለእሱ ብዬ እኔ መጠጥ አልጠጣም ወይስ ስጋ እየበላሁ ነው መጠጣት ያለብኝ ብለህ ነው ፈርተ ነው መሽሮ አንዱም እሱ ሊሆን ይችላል። ሌላው ደግሞ የጾምንም እንደውን ትርጉሙን ያጠዋል። እየጾም ስጠጣ ነገር ያቀዋል። ይህ ስጎዳ ግን እግዚአብሔርን ማስታውሳለሁ። አንተ ሆቴል አለ ሶሎሞን ተክለ ሚካኤል፣ እንዴት ነው በዚህ በጾም ወቅት ገበያ ይቀንሳል? በእርግጥ ይቀንሳል። እኛ ጋር ደግሞ ለየት የሚያደርገው ምንድን ነው፣ የጾም ምግብ ተመጋቢው ይበዛል ስለዚህ በጾም ነው እንደውም እንትን ያለን በእርግጥ በጠጥ ምናምን የለም እኮ ይቀንሳል። እሱ ይቀንሳል እስከ ሳምንት አብር ሰው አሁን የሚጾመውም እንደ አስራ አምስት ቀን ነው። ከአስራ አምስት ቀን በኋላ ግን ወደ ቦታው ይገባል። በተለይ ከግማሽ ጾም በኋላ እንደ መደበኛው እንደተፈሰገ ነው የሚቆጠረው። ግን አንተ ባለ ሆቴል ሆነ አንተ ሳጠጣ ሌላው ደንበኛ እንዴት ይጠጣል? ይሄ አንድ ነገር ምንድን ነው መሰለህ? እኔ በመሰረቱ እኔ ካልጠጣሁኝ እኔ በሌላ ጊዜም ካልጠጣሁኝ እመክራለሁኝ፣ ደው ምን አልጠጡም ብዬም እመክራለሁኝ። ግን እኔ ካልጠጣሁኝ እነርሱ አይጠጡ ማለት አይደለም። እኔ ቁጭ እላለሁ፣ ይጫወታሉ። እኔ ከበጠጥ ከምጠጣበት ሰዓት ጀምሮ ያለውን ፍቅር አሳያለሁኝ በጦም አመሰግናለሁ አቶ ሰሎሞን ተክለሚካኤል ሌሎችንም እንግዶችን አመስግኜ ለዛሬ በዚሁ ልሰናበት። መልካም አብይ ጾም ይሆንላችሁ እላለሁ። ሙዚቃው መልእክት እንዳለው ግልጽ ነው። የአድማጮች አስተያየት የምናሰማበት ነው። አድማጮች በተለይ ለራዲዮ መጽሔት ብለው ያደረሱን የሚሰማበት ነው። የኒውዮርኩ አድማጫችን ከዚህ ቀደም ፎቶግራፋችንን ከያለ ፈልገው እንዲያውም ደህና ፎቶግራፍ ላኩ ብለው በዳተኝነት እንዳላክንላቸው ነው ማስታውሰው። ለሁሉም ግን እናመሰግናለን። ዛሬ ታዲያ ለአፈወርቅ ተክሌ መታሰቢያ የቋጠሯት ስንኛለች ከደብዳቤያቸው ጋር ብናነብ ምን ይመስላል? መልካም ሰው ፍቅሩ ከኒውዮርክ ከዚህ ቀደም ለየት ያለ አቀራረብ ያለው አስተያየትና የእኛን የአስተናጋጆችን ፎቶግራፍ ጭምር ልከውልን ነበር ለተከበራችሁ ለተከበራችሁና ውድ ለሆናችሁ ታዲሱና ዱላ ሲል ጀምራሉ ሰው ፍቅሩ ከኒውዮርክ ባደረሱን ደብዳቤያቸው እንደምን ከርማችኋል እኔ ፈጣሪ ይመስገን ደህና ነኝ ከሰላምታ የቀጢ የማሳስባችሁ እንደሚከተለው ነው ለሰዓሊ አፈወርቅ ተክሌ መታሰቢያ እንድትሆነኝ ብዬ ጫር ጫር ያደረግኳት አንዲት ግጥም ቢጤ ልኬላቸዋለሁ፣ ይላሉ ሰው ፍቅሮ። እባካችሁ እንድታነቡልኝ ስማጸናችሁ፣ የኩታዬን ጫፍ በቀኝ እጄ ይዤ ወደ ግራ ትከሻዬን እያወናጨፍኩ ከአንገቴ ዝቅ ብዬ እጅ በመንሳት ነው ሲሉ የቀድሞውን ወግ በማስታወስ ይንደረደራሉ ሰው ፍቅሮ። እስኪ ከግጥማቸው በምጥኑ እናቅርብ። ረዘም ካለው ግጥማቸው በመጠኑ እናሰማችሁ። አንቺ የሀገሬ ቆንጆ ይላል ርዕሱ። አንቺ የሀገሬ ቆንጆ ውብ ኢትዮጵያዊት፣ ሳሊ ውስሎሽ ካላ በቃው በአይነ ስጋ ለመታየት፣ ውበትሽ ሊገለጽ አይችልም በሰው አንደበት። አይንሽን ከአፍንጫሽ፣ ከንፈርሽን ከጉንጭሽ ሳንቲም ሳያበዛ ነው አምላክ ልቅም አድርጎ የሰራሽ። በደረቅ ሌሊት በጠራ ሰማይ ከተራሮች መሃል ከፍ ብላ ከአድማስ ላይ ውበትሽን ይመስላል እንደ ጨረቃ ጎልታ የምታሳይ። ለአፈወርቅ ተክሌ ከጻፉት ሰው ፍቅሩ ከኒውዮርክ ያደረሱን ደብዳቤ ነው። ትኛችንን ሰው ፍቅሩን ለተሳትፏቸው እናመሰግናለን። አድማጮች ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አሁን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ይሁን በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውንም በዚሁ ልንቋጭ ነው። ከጀመርነው የጥላሁን ገሰሰ የትዝታዬ እናት የተሰኘ ስልት ጋር እስከ ማጠቃለያ ዜናውን እናዳረሳችኋለን። ለስንብቱ ሳዲያ لأن <سؤال> so <laughs> ክቡራትና ክቡራን አድማጮች፣ ልንሰናበት ብንቃረብም ከማጠቃለያ ዜናው በፊት ሌሎች ጥቂት ደቂቃዎች ያገኘን ይመስላል። ከጥላሁን ታዲያ ወደ ማዲንጎ አፈወርቅ ነው። በቀሩት ጥቂት ደቂቃዎች ብርቱካኔ ብርቱካን

She <Siser Zum voi> so <aisama> اسمع لنا امامنا كل Oh, yeah, and I'm going I'm Tina yeah. yeah. but Mas... i'll በማጠቃለያ ዜናዎቹ ሄኖክ ሰማግዜር ነኝ። በየመን የፖለቲካ ሥልጣኑን የጨበጡት የሺያ ሁቲዎች ከስልጣን እንዲወርዱ የሚጠይቅ ውሳኔ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት እያጤነ መሆኑን አስታወቀ። በውሳኔው ረቂቅ ከሥልጣን የተወገዱት ፕሬዚዳንት አብድራቦ መንሱር ሃይድና ካቢኔያቸው እንዲለቀቁ የመንግስታቱ ድርጅት በሚያሰናዳቸው የሰላም ውይይቶች ሁቲዎች በቅንነት እንዲሳተፉ ይጠይቃል። በናይጄሪያ አንዲት ሴት አጥፍቶ ጠፊ ባፈነዳችው ቦምብ አስር ሰዎች ሲገደሉ ሌሎች ሰላሳ ሰዎች መቁሰላቸውን የጸጥታ ባለሥልጣናት አስታወቁ። በሰሜናዊ ዮቤ ክፍለ ግዛት ዳማቱሩ ከተማ በዛሬው ዕለት ጥቃቱ የደረሰው ሰዎች በተሰበሰቡበት አውቶቡስ ተራ ነው። ጣሊያን በሊቢያ ያላትን ኤምባሲ በመዝጋት ዲፕሎማቶቿን ወደ ሀገሯ አመልሳለች። በሰሜን አፍሪካዋ ሀገር ሁከት ተበራክቷል በሚል ነው የጣሊያን መንግሥት ውሳኔውን የወሰደው። የዩናይትድ ስቴትስ መንግስት በኩባ ላይ ጥሎት የነበረውን የንግድ ማዕቀብ ለማላላት ፍላጎት እንዳለው ካስታወቀ ወዲህ አራት የዩናይትድ ስቴትስ ሴናተሮች የንግድ ልዑካንን መርተው ወደ ካሪቢያን ደሴቱ አምርተዋል። በዩክሬን መንግስትና በሩሲያ ዘመሞቹ የምስራቅ ተገንጣዮች መካከል የተደረሰው ተኩስ የማቆም ስምምነት በአመዛኙ ወደ ኃይል የገባ ቢሆንም ዴባልትሴቭ በሚባለው ውጊያ እየበረታበት ባለው አካባቢ ተገንጣዮቹ ግን የአውሮፓ ታዛቢዎችን ወደ ክልሉ እንዳይገቡ አግደዋል። አንድ የዮርዳኖስ የሙስሊም ወንድማማችነት ፓርቲ ከፍተኛ ባለሥልጣን በሀገሪቱ ፍርድ ቤት የአንድ ዓመት ተኩል እስራት ተበየነባቸው። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት እስካሁን አራት ሰዓት በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀራቢያችን ኬሪ ላይን ቤክ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በቀጣይ ፕሮግራማችን እንመልሳለን። የአሁኑን ግን በዚሁ ተሰናበትን። ሰላም ደህና ደሩ።